ለከተሞች የታቀደው የምግብ ዋስትና መርሃ ግብር ከአሁን በፊት ምግብ አጠር በሆኑ የገጠር ቀበሌዎች ነበር የሚተገበረው በቀጣይ አስር አመታት ግን የከተማዋ ነዋሪዎችን ተጠቃሚ የሚያደርግ መሆኑን የአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ የሕዝብ ግንኙነት ኃላፊ፣ አቶ ታምሩ መከተ ገልጸዋል። አጠቃላይ ይሄ የሴፍቲኔት የከተሞች የምግብ ዋስትና ወይም ሴፍቲኔት ፕሮግራም ታርጌት አድርጎ ወደዚህ የወረደው በከተሞች የሚገኙ ዝቅተኛ ኑሮ የሚኖሩ ዜጎችን ተጠቃሚ ለማድረግ ታስቦ ነው። እንደ አቶ ታምሩ ገለጻ መዲናዋን አዲስ አበባን ጨምሮ በአስራ አንድ ከተሞች የምግብ ዋስትና መርሃ ግብሩ ይተገብራል። በዚህም ወጣቶች፣ ሴቶች፣ አካል ጉዳተኞችና አረጋውያን እንዲሁም የጎዳና ተዳዳሪዎች እንደሚካተቱና ድጋፉም በሁለት መንገድ እንደሚከናወን የህዝብ ግንኙነት ባለሙያው ተናግረዋል። እነዚህ ዜጎች ተጠቃሚ የሚሆኑበት መንገድ በተለያየ መልኩ ነው። ለምሳሌ መስራት እየቻሉ የሁኔታዊ ሳይመቻችላቸው ቀርተው እድል ላጡት የስራ እድል አመቻችቶ እየሰሩ በዛ ፕሮግራም የተመደበውን በጀት ኑሯቸውን እንዲደጉም ማስቻል ማለት ነው። በሌላ መልኩ ደግሞ መስራት የማይችሉ ወይንም ደግሞ ለምሳሌ እንደ አካል ጉዳተኛ ምሳሌ ማንሳት እንችላለን። በዚህ ደረጃ የአካል ጉዳት ደርሶባቸው መስራት የማይችሉና በጣም በችግር ውስጥ ያሉ ወገኖችን በቋሚነት ከዚህ ፕሮግራም ተጠቃሚ የሚሆኑበትን መንገድ ማመቻቸት ነው። አቶ ጌታቸው የተባሉ የአዲስ አበባ ከተማ ነዋሪ ግን እቅዱ ጥሩ ቢሆንም አፈጻጸሙ ላይ ጥንቃቄ ካልተደረገና ተጠቃሚዎቹ አምነውበት ወደ ስራ ካልገቡ መርሃ ግብሩ ችግር ይገጥመዋል ባይ ናቸው። ለአንድ ነገር እቅድ ሲታቀድ ማመን አለበት። ከታ ጉዳና ተዳሪዎች ከሆኑም

ተጠቃሚዎችን የመለየት ስራ በቀጣዩ ታሳስ ወር ይጀምራል ያሉት አቶ ታምሩ ለአስር አመታት ለሚዘልቀው ለዚህ የሴፍትኔት መርሃ ግብር በአጠቃላይ ሰላሳ ስድስት ቢሊዮን ብር በጀት መያዙንና ከዚህ ገንዘብ ውስጥ አንድ መቶ ሀምሳ ሚሊዮን ብር ለአዲስ አበባ ከተማ መመደቡን ተናግረዋል። ይህም እየተባባሰ የመጣውን የከተሞች ማህበራዊ ችግር እንደሚያቃልል ገልጸዋል። ክልሎች ስፔሻሊ የአዲስ አበባን ብንወስድ አሁን ያለው የሰው ፍልሰት ወደ ከተማ እና የማህበራዊ ችግሩ ደግሞ ይበልጥ እየተባባሰ መምጣቱ ስፔሻሊ ካለው ቴክኖሎጂ እና ከከተማ ውድገት አንጻር ያንን ግድ በዚህ መልኩ ካልተደገፈ የተለያዩ ማህበራዊ ቀውሶች ውስጥ ሊከት ስለሚችል ከተሞቻችንን ከዛ አንጻር ታይቶ ነው በከተሞች የምግብ ዋስትና ፕሮግራም ለመደገፍ የአስር አመት ፕሮግራሙን የሚያስኬድ ሰላሳ ስድስት ቢሊዮን ብር አስር አመት ከተማ አስተዳደር የአዲስ አበባ ከተማ አስተዳደር ደግሞ በአመት አንድ መቶ ሀምሳ ሚሊዮን ብር መድቦ ይሰራል። የመርሃ ግብሩ ማስኬጃ ከዓለም ባንክ በተገኘ ድጋፍና ከመንግስት ወጪ በሚደረግ ገንዘብ እንደሚሸፈን ና በመርሃ ግብሩ ከ600ሺ በላይ ሰዎች እንደሚረዱ የህዝብ ግንኙነት ባለሙያው ጨምረው ገልጸዋል። በኢትዮጵያ ከአሁን በፊት 7.5 ሚሊዮን ህዝብ በሴፍቲኔት የምግብ ዋስትና መርሃ ግብር እንደታቀፈ፣ 10.5 ሚሊዮን ህዝብ የአስቸኳይ ጊዜ እርዳታ እንደሚያስፈልገው ና ከእነዚህም ውስጥ 5.8 ሚሊዮን የሚሆነው ህዝብ በከፋ የምግብ እጥረት ውስጥ እንደሚገኝ የተባበሩት መንግስታት ዘገባ ያስረዳል።